ጅቡቲ ስፋቱ አነስተኛ ቢሆንም ለቀይ ባህር ባላት የወደብ ቅርበት በብዙዎች የውጭ ባለሀብቶች የንግድ እንቅስቃሴ ተፈላጊ ያደርጋታል። ባለፈው ሳምንት የጅቡቲው ፕሬዝዳንት እስማኤል ኦማር በኦጋዴን ለታቀደው የነዳጅ ማውጣት ስራ መጀመር የመሰረት ድንጋይ አስቀምጠዋል። ይህ ግንባታ ጋዝን ወደ ፈሳሽነት የሚቀይር ፋብሪካን የሚጨምር ነው። የግንባታው ስፍራም ከጅቡቲ አስራ ስድስት ኪሎ ሜትር ርቀት ላይ የሚገኝ ነው። ከኢትዮጵያ እስከ ጅቡቲ ወደብ ወደ 800 ኪሎ ሜትር የሚጠጋው የነዳጅ ማስተላለፊያ ቱቦ መዘርጋትም በስምምነቱ ተካቷል። የዚህ ግንባታ ስራ ወደ አራት ቢሊዮን የአሜሪካ ዶላር እንደሚፈጅ የጅቡቲው የተፈጥሮ ኃይል ሚኒስትር አቶ አሊ ያኮብ ማህሙድ ገልጸዋል። ፖሊጂሲኤል የተባለው ስምምነቱን የፈረመው የቻይና ድርጅት ለግንባታው የሚያስፈልገውን ወጪ እንደሚሸፍን ና ነዳጁ ወደ ቻይና እንደሚላክ አስታውቋል። በዚህ ስምምነት የጅቡቲ ኢኮኖሚ እንቅስቃሴን በእጅጉ ያድጋል ብለዋል የጅቡቲ የተፈጥሮ ኃይል ሚኒስትር አቶ አሊ ያኮብ መሀመድ። ጅቡቲና ለውጥ ፋይዳ ውጅርተ ዶወርታ ኢን ዱርዱ የጅቡቲ መንግስት በከፍተኛ ደረጃ ተጠቃሚ ይሆናል። ለ700 ስራ ፈላጊዎችም የስራ ዕድልን ከመፍጠር አንስተው ግንባታው እንደታቀደው ከተጠናቀቀ ለብዙ ሺህ ሰዎች የስራ እድል የመክፈት አቅም ያለው ነው። ይህ የነዳጅ ፍለጋ ስራ ጅቡቲ ከአንድ የቻይና የግል ድርጅት ጋር ያደረገችው ነው። በእቅዱ መሰረት ከተከናወነ እንደ አውሮፓውያኑ አቆጣጠር በ2018 የግንባታው ስራ ተጠናቆ ነዳጅ የማውጣት ስራው ይጀምራል። የጅቡቲው የተፈጥሮ ኃይል ሚኒስትር ይህ ለሀገሪቱ የመጀመሪያው ከፍተኛው የግል ፕሮጀክት እንደሆነም ተናግረዋል። በአመት ወደ ሶስት ሚሊዮን ቶን የሚጠጋ የተፈጥሮ ጋዝ እናገኛለን ብለን ያቀድ ነው። በተከታዩ ሶስት አመታትም ከአስር ሚሊዮን ቶን በላይ ለማግኘት አቅደናል። በሌላው ወገን ጋዙ በተገኘበት ስፍራ የሚንቀሳቀሱና የኢትዮጵያን መንግስት የሚፋለሙ ሸማቂዎች ፕሮጀክቱን ተቃውመዋል። የኦጋዴን ነጻ አውጪ ግንባር በመባል የሚታወቀው ኦኤንኤልኤፍ አማጺ ቡድን ግንኙነት ኃላፊ አብዱራህማን መሀዲ የተደረገው ስምምነት ተቀባይነት የለውም። ስምምነቱ የአካባቢው ነዋሪ የሆኑትን የደቡብ ኦጋዴን ጎሳዎችን አላማከረም፣ ስለዚህ መቀጠል የለበትም ብለዋል። የጅቡቲው የተፈጥሮ ኃይል ሚኒስትር ግን በቅርቡ የነዳጅ ቁፋሮውን ስፍራ እንደጎበኙና የጸጥታ ማስከበር ስራው እየተከናወነ መሆኑን ገልጸዋል። ስምምነቱ የተካሄደው በሁለት ነጻ ሀገሮች መካከል እንደሆነና ከኢትዮጵያ ጋር ሀገራቸው በርካታ ሌሎች ፕሮጀክቶች እንደምታካሄድ ገልጸው ጥቅሙ ለሁለቱም ሀገሮች ነው ሲሉ አስምረውበታል። ከኢትዮጵያ መንግስት እስካሁን ምንም አይነት መግለጫ መሆን አስተያየት ስለ ስምምነቱ አልተሰጠም። እንደ አውሮፓውያኑ አቆጣጠር በ2007 የኦጋዴን ነጻ አውጪ ግንባር በመባል የሚታወቀው አማጺ ቡድን በምስራቅ ኢትዮጵያ አቦሌ በተባለች ትንሽ መንደር በነዳጅ ፍለጋ ስራ ላይ የተሰማሩ ዘጠኝ ቻይናውያንን ጨምሮ በርካታ ሰዎችን እንደገደሉ የሚታወስ ነው።